የወጣቶች ዓለም። ጤና ይስጥልኝ ውድ የወጣቶች የዓለም ዝግጅት ተከታታዮች። አብርሃም ወሰን የአላማጣ ከተማ ነዋሪ ነው። ትምህርቱን እስከ አስራ ሁለተኛ ክፍል በአላማጣ ከተማ ከተከታተለ በኋላ ከመቀሌ ዩኒቨርሲቲ በቋንቋ ተመርቋል። እኔ በእርግጥ መጀመሪያ ህግ ነበር ማጥናት የፈለኩትኝ። ከዛ የሆነ ጊዜ አካባቢያችን ላይ ስሰባ ቆይቶ ጥያቄ ሲጠይቅ ጥያቄ ተጣሞ ያልሆነ ቦታ ተሰጠው። አሀ ሰዎች ጠይቄያቸው እንደዚህ ካጣመሙብኝ ሰርጀባቸውማ አይምሩኝም ብዬ ቋንቋ ጠና በተመረቀበት የቋንቋ ትምህርት ለተወሰነ ጊዜ ያህል በመምህርነት ማገልገልም ችሎ ነበር። በመምህርነት ተቀጠርኩኝ። በሰሜኑ ጦርነት በተፈጠረው ችግር አሁን ስራ እየሰራው አይደለም። ለምን ያው ሰሜኑ ጦርነት የፈጠራቸው ብዙ ችግሮች አሉ። ከነዛ ችግሮች ተጠቂ የሆንኩት ወይም እኔምና የኔን የመሰሉ ሰዎች ተጠቂ ሆነን፣ በተለይ ይሄ ከቋንቋ ጋር ተያይዞ የመጣውንትን እንድንሰራ እያደረገን አይደለም እና መምህር ሆኜ ተመርቄ ያው እየሰራው ነበረ። በጦርነቱ ምክንያት ከዛ በኋላ ስራዬን እንዳልቀጥል ተደረግኩ። አይነ ስውር መሆኑ ሳይሆን ሰዎች ለአይነስውራን ያላቸው አመለካከት ብዙ ተጽዕኖ እንደነበረውና አሁንም ድረስ እንዳለው አብርሃም ይናገራል። በተለይ ከኑሮ ጋር፣ ከፍቅር ጋር፣ ከምናምን ጋር የተያያዙ ጉዳዮች እንደ ወጣት ላይስህን ለመግለጽ እና ለማሳለፍ ብዙ ከባድ እና ከባድ የሆኑ ችግሮች አሉበት። እኔ ገና በህፃንነቴ ነው አይኔን ያጣሁት እና በስድስት ወር ነው ስወለድ ነበረ እናቴ ምንድን ነው ያመመኝ ብዬ ስጠይቃት አይነ ጠፋ ነው መስለኝ ህመሙን እንኳን አታውቃውም። ተወልጄ ያደግኩት ገጠር አካባቢ ስለሆነ አብርሃም በወቅቱ ብዙ የተፈተነበት ነገር ማየት አለመቻሉ ሳይሆን ገና በአስር አመቱ ወላጅናቱን ከዚህ ዓለም በሞት መነጠቁ ነበር። ሀዘኑ የሙዚቃ መሳሪያ ዋሽንት እንዲለማመድ ምክንያት ሆኗል። ገጠር ላይ እናቴ ካረፈች በኋላ የሚያስተምረኝ አልነበረም። ለብቻዬ ከአይነ ስውርነት እናትን ማጣት ደግሞ በጣም ከባድ ነገር ነውና። ከዛ በቃ የሆነ ዋሽንት ስሰማ እስኪ ልሞክር አልኩኝና ራሴ ነኝ በቃ ከዛ በቃ ለመድኩት። ከዚያን ጊዜ በኋላ ሙዚቃ በአብርሃም የዕለት ተዕለት ህይወት ውስጥ ትልቅ ቦታ ያገኘ ጀመር። እግዚአብሔር አንድ ነገር ሲወስድ አንድ ነገር ይመልሷል እና ከዛ አንጻር የተሰጠኝ ነገር ነው እና ይሄ ሙዚቃ ተሰጠው። ያው እንዲሁ ብቻ ይን ጽናናበት አለው በተለይ ያው ስለ እናትና ስለ አይን አዝሜ ያልጨርስም እና ከዛ አንጻር ነው እንግዲህ ሙዚቃ ለእኔ የደስታ የምንጭ የሀዘን የመግለጫ በአጠቃላይ ሁሉም ላይ ነው። እኔ ስነሳ አዜማለሁ፣ ልተኛ ስልም እንደው ጸሎትም ቢሆን አዜማለሁ። በጸሎት ራሱ ባዜማ ማለት ነው። አብርሃም እናቱን ካጣ በኋላ ከተወለደበት ዋግምራ ወደ አላማጣ ነበር የሄደው ትምህርት እንዲጀመርና ምናልባትም ዛሬ የደረሰበት ቦታ እንዲደርስ አንዲት መምህርት ምክንያት ሆነዋል የሆነ በረንዳ ላይ ስኖር አንዲት መምህር አለም የምትባል ሰው አገኛለሁኝ እዛ ለምን አትማርም አለችኝ አስኮላ መጀመሪያ የቤተ ክህነት ነበር የምማረውና ከዛ አስኮላ አይነ ስውር መማር ይችላል አልኳት አዎ ይቻላል አለችኝ ከዛ በኋላ እሷ ናት ተመልሼ ትምህርት ቤት እንድገባ ከበረንዳ አንዱ ወጣ አደረገችኝ። ሚሽነሪ ኦፍ ቻሪቲ የሚባል አንድ ተቋም አለ በየ- በኢትዮጵያ ውስጥ የሚሰራ እና እዚህም አለ። አጋጣሚ እሷ በየሳምንቱ የተወሰነ ነገር እየሰጠችኝ ትምህርቴን እንድጀምር አደረጉ። ካለፈበት ተሞክሮ ኢትዮጵያ ውስጥ አይነ ስውር ሆኖ መኖርን እንዴት ይገልጸዋል አብርሃም ተቀየረ ወይም ተሻሻለ የሚለው ነገር ይኖር ይሆን ጠይቀኗል። የመማር እድሉ ሰፊ ነው። በእርግጥ አሁን አሁን የትምህርት እድሎች አሉ፣ ግን አሁንም ፈተናዎቹ ነገር በአጠቃላይ የሚወጡትን ጉዳዮች እኛን ያማከሉ አይደለም። ከትምህርት ፖሊሲው ጀምሮ አይነ ስውራንን እንድንበረታታ የሚያደርግ ነገር አላየሁም። እንደውም ቀደም ያሉት ጊዜዎች ይሻላሉ በአሁን ላይ ሪሚዲያ ያለ እንኳን ለማለፍ እየተቸገሩ ይገኛሉ እና እኔ ቀደም ብዬ ስለወሰድኩት ነው። ትንምልሽ እና አሁን ላይ አይነ ስውራን ትኩረት ተሰጥቶ እየተሰራ ነው ማለት ይከብደኛል። በእርግጥ አንዳንድ ነገሮች አሉ የማይካዱ አዳሪ ትምህርት ቤቶች ምናምን ተገነቡ ይባላል። ግን ሁሉን ያካተተ ነው ወይ፣ ለሁሉ ተደራሽ ነው ወይ የሚለው ላይ ጥያቄ ያነሳል እና ኢትዮጵያ ላይ በጣም አይነ ስውርነት ተጨምሮበት አይደለም፣ በራሱ ኢትዮጵያ ላይ መኖር ይከብዳል። በአሁኑ ሰዓት ስራ አጥ የሆነው አብርሃም ከአምስት ወራት በፊት አንድ ተስፋ ሰጪ ነገር አግኝቷል። ይህም ጉዞ ጥበብን ፍለጋ በደሴ በሚል ዝግጅት ላይ ተካፍሎ ለኢትዮጵያ አይዶል ዝግጅት ቀጣይ ውድድር አልፏል። በዚህ አጋጣሚ ብዙ አይነ ስውራን ድምጻውያን አሉ እና ከእነሱ ከማደንቃቸው አንዱ ይርዳው ነው።

የታላቀ በቱ አይ የትዝታ ግር ቅርበቱ ቅርበቱ ሆይ ሆይ ሆይ ሆይ እንዲያው በደፈናው አልኩሽ አንቺ ልጅ አሁንም እንዴነሽ? ለማ ነው ለአንቺ እንጂ ስም ሲን ባላነሳው ባልኖር አጠገብሽ ለአንቺ እንደሚጨነቅ መቼ አጣዋል ልብሽ መቼ አጣዋ ልብሽ። ያለ ይቀጥላል እንግዲህ በዚህ ሙዚቃ ነው የተወዳደርኩት አልክ። እስቲ ስለ ውድድሩ ትንሽ ግለጽልን፣ እንዴት ነበረ ውድድሩ? በእውነት ለእኔ እንደ መንገድ እንደ መሄጃ ያሰብኩበት ጥሩ የሆነ ነው ምክንያቱም የኢትዮጵያ ውስጥ እንደምታቂ ብዙ ጥበበኞች አሉ። በተለይ አካል ጉዳተኞችን ብዙ ጥበበኞች አለን እና ያን መንገድ የምናገኝበት ነገር አልነበረም እና ለዛ መንገድ እንዲሆነኝ አድርጎኛል እና ብዙዎች አይተውታል። አሁን ከየክፍለ ሀገሩ የሰበሰቧቸውን ሰዎች በአንድ ላይ አድርገው ኋላ ላይ ስልጠና ሰጥተው መሰለኝ ደግሞ ድጋሜ ሌላ ውድድር ያደርጋሉ። ከዛ ጋር ተያይዞ እንዳልከውሽ ስራዎችም አሁን ስለሌሉ አንዳንድ ችግሮች ይገጥሙኛል ለመሳተፍ ከትራንስፖርት ጀምሮ ምናምን እና እንደዚህ ነገሮች እንዳይገጥሙኝ ነው እንጂ ውድድሩ ቀጣይነት አለው። እንደው ሙዚቃ የመጫወት ተሰጦ እንዳለህ ያወቅከው መቼ ነው? ለማጎልበትስ እድሉ ነበረ? አዎ። ኤሌመንተሪ ላይ ሚኒ ሚዲያ ክለብ እንደዚህ ምናምን እሳተፋለሁ። እንዲህ ዜና ምናምን ምናምን ማስመሰል ደስ ይለኛል። ዲደብሊዩ በጣም ስለምወደው ብዙ ጋዜጠኞችን አውቃለሁኝ እና የእነሱን ድምፅ ማስመሰል በተለይ የጋሽ ነጋሽን እሱን የማስመሰል ነገር ስሞክር ከዛ ድምፅም ውድድር ነበረ። እዛ ጋ ተወዳደርኩ እና ድምፅ አለህ ብለው አጨበጨቡልኝ። በተለይ አንድ መምህር አለ፣ በጣም ወደው፣ መምህር ኪሮስ ለገሰው ይባላል እና መምህሬ በጣም በርታ፣ ድምፅ አለህ፣ በዚህ ቦታ ብትሰራበት በጣም ያዋጣሃል አለኝ። ከዛ በኋላ ነው ድምፅ እንዳለኝ ያወቅኩት። አብርሃም ሌሎች ወጣቶችን የሚመክረው ሁሉንም ነገር በትዕግስት እንዲያሳልፉ ነው። በተለይ አይነ ስውርነት ትልቅ ፈተና ነው። ሰዎች አይን ስታጣ ብዙ ነገር ያጣ ይመስላቸዋል ካለመረዳት። ግን አይን ማጣት ምንም አይደለም፣ ያው ሰው ከተረዳህ እንደ ማንኛውም ህብረተሰብ እንደ ማንኛውም ሰው ሰርተህ ተንቀሳቅሰህ መለወጥ ይቻላል። እና ሰው እንደ እኔ ብዙ ፈተና ያላችሁ ወንድሞቼ፣ ጣሩ፣ በርቱ። ያው የእኛ ችግር እንደኛ አይነቶች እንኳን ከፍተኛ ቦታ ላይ ከደረሱ በኋላ ዘወር ብለው አለማየታቸው ነው። ያ ያ ባይኖር ኑሮ እኛ በኛ ብንተጋገዝ ኑሮ የት በደረስን። እና ጣሩ፣ በርቱ። ይታለፋል፣ ይቻላል ነው የምለው እኔ። ምናልባት ደግሞ ከሌላውስ ማህበረሰብ ምንድን ነው የሚጠበቀው? አንዳንድ ጊዜ አሁን እዚህ የሰማሁት ነው። አንዱ አይነ ስውር ሲናገር ለምሳሌ ደረጃ ልክ ሊወጣ ሲል ወይ ሊወርድ ሲል ሰዎች ላግዘ ሲሉት ያናድደኛል አለ። ምክንያቱም ራሴን ችዬ መንቀሳቀስ እችላለሁ፣ እርዳታ ሲያስፈልገኝ ራሴ ጠይቃለሁኝ ብሎ አለ። ሌላው ሰው ደግሞ ማገዙን ይሆናል ሚያዩ እና አለመግባባት እንዳይኖር እንደው ከሌላውስ ማህበረሰብ ማየት ከሚችለው ምንድን ነው ጠብቀው አንዳንድ ሰዎች አሉ ላግዝህ ሲባሉ የሚናደዱ። እንኳን የሚያናድድ አይመስለኝም። ምክንያቱም እኛ ሀገር ታግዘህም ካለፍከው መከራውን ጥሩ ነው። እኔ ልገዝህ ተብዬ አልናደድም። ምክንያቱም እኔ አሁን የሚያግዝ ሰው ነው ያጣሁ። ደግሞ የሚገርምሽ እና ይህንን ድምፅ የሚሰሙ ወገኖች እኔም መንገድ ቢሆኑኝ ና ከጠባቂነት ቢያድኑኝ ና ቢደርሱልኝ ነው የምፈልገው። ቢቻል ራስህን ችለህ የምትንቀሳቀስበት መንገድ ቢሰጠር መልካም ነው። እኔም የሁሉም ምኞት ነው። ልገዝህ ሲባል የሚያናድድ ነገር ግን ያለው አይመስለኝም። ከማህበረሰቡ ምን ይጠበቃል? አይነ ስውርነት ወደህ የምታመጣው በአጠቃላይ አካል ጓደኝነት ፈልገህ ፈቅደህ የአንተ እንዲሆን ፈልገ የምታመጣው እስካልሆነ ድረስ ግንዛቤ ቢወስዱ የተለያዩ ነገሮች አሁን ኦንላይን በጣም ጥሩ እንትኖች አሉ አይደለ? እነሱ እነሱ የማየት ነገር ቢኖርና እኩል እንደሆን ቢያውቁ ግንዛቤ ቢሰጥ ከመንግስትም ሁሉ ይሄ ቢሰጥ ጥሩ ነው። ያው እንደነገርክን የዶችቨለ ተከታታይ ነህ። ዶችቨለ ደግሞ ድረገጹን በተቻለው መጠን ለአይነ ተስማሚ አድርጎ ለማቅረብ እየሞከረ እየሰራ ነው ያለው እና እንደው የታዘብከው ነገር ካለ ወይስ የሬዲዮን ዝግጅት ብቻ ነው የምትከታተለው? እኔ በዘጠናዎቹ ነው ማዳመጥ የጀመርኩት። ከምንም በላይ ረዳቴ ነው ማለት ለዚህም፣ እውቀቴ ትልቁን አስተዋጽኦ የሚወስደው ሬዲዮ ጣቢያ ነው እና አሁን ኦንላይን እኔ ስልኩ ስለሌለኝ አልከታተልም። የለኝም ስልክ። ለዛም ነው እኔ አሁን ስልክ ቢኖረኝ ኑሮ ቲክቶክ ወይም የሆነ ሚዲያ ላይ እንትን አድርጌ ሰዎች ድምጤን እያሰማሁ ራሴ መንገድ የሚሆንበት ነገር ይፈጠር ነበር እና ስልክ ስለሌለኝ ከሁሉም ነገር ርቄ ነው የምገኘው ስልኩንም የመግዛት አቅም ስለሌለኝ ማለት ነው እና ዶቼቤለ ግን እንደው እኔ ትንሽ በዚህ አጋጣሚ የሬዲዮ ነገሩ በመቆሙ እኔ በእርግጥ አሁን ሀያ አንደኛው ክፍለ ዘመን ላይ ሆነን ሬዲዮ ምናምን የሚሉ ሰዎች ይኖራሉ ግን ብዙ ደግሞ ያልተሟላልን ሰዎች ሬዲዮ በመቆሙ ደስተኞች አይደለሁም እኔ ደስተኛ አይደለሁም በራሴ የድምፅና የጽሑፍ ተሰጥኦ ያለው መምህር አብርሃም ወሰን ነበረ የዛሬው የወጣቶች ዓለም ዝግጅት እንግዳችን። ተሞክሮውን ስላካፈልን እያመሰገንን መልካም እድል እንመኛለን። ልደት አበብንኝ መልካም ሳምንት።